ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባጭ ጋቢና ቪኦኤ ዛሬ አርብ ነው። ጋቢና ሙዚቃን ከዲጄ ፋሱ ከአፍሪካ ከኢትዮጵያ ቁጥር አንድ ዲጄ ጋር አብሬያቸው የማመሸው ሄኖክ ሰማግዜር ነኝ። ሰላም ጥና ይስጥልኝ። እንደምን አላችሁ የተገበራችሁ አድማጮቻችን። ዛሬ አርብ ነው። የቀን ጠዴ ብለናል። በያላችሁበት አዲስ አበባ፣ ጎንደር ሻሸማኔ እንዴት ናችሁ? ሰላም ናቸው ወይ? ደንብ ዶሎ ዛሬ እናስገባቸው ቶሎ፣ በናት በትዝታ ፍረስ ነው። ዛሬም በዚች በትዝታ ታክሲ አሳፍረናቸዋል። አብረን እንቆይ። በጥያቄ እንጀምር። ዲጄ ኢትዮጵያ ስንት የሙዚቃ ቅኝቶች አሏት? እናንተ በያላችሁበት ተነጋገሩ። እኛም እዚህ አካባቢ ያሉትን ጓደኞቻችንን ጠየቅናቸው። ባቲ፣ ዘለሰኛ፣ ማውዬ መንንቺዬ ኦርባንቺዬሎም ነው። ወሎ ስፍር ነው። ሪበል ሪበል ጉድ ነው ዘንድሮ ሳይሰማ ጃንዋሪ አይጠባም። ታዲያ ለምን ሙዚቃ ከሚያውቁ ሰዎች አንሰማም? እስማ አራት ቅኝቶች አሉ ነው የሚባለው። አራቱም ግን ፔንታቶኒክ ናቸው፣ ወይንም አራቱም ድምጾች እያንዳንዳቸው በአምስት አምስት ኖት ነው ያላቸው። አራቱ ነማን ናቸው ሲባል ትዝታ፣ ባቲ አምባሰልና አንቺ ሆዬ ናቸው። ካያቸው ስሞቹን ግን ብዙ ጊዜ ወሎ ውስጥ ያሉ ስሞች ናቸው። አማው የሚል የለም፣ አንቺዬ ባንቺዬ የሚል የለም። አብርሃም ተስፋዬን ነው የሰማነው። የሙዚቃ ባለሙያ ነው። ከዲጂ ፋትሱ ጋር ዜማዎቹን እየጋበዟችሁ ስለ ቅኝቶቹ ያወራሉ፣ ተዘጋጅተዋል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የጋቢና ቪኦኤ ጋቢና ሙዚቃ ዝግጅታችን ይቀጥላል። ሄኖክ ሰማ እግዜርና ዲጄ ኑ አብረን ካድማስ በትዝታ ሙድ እንሻገር። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ justin Timberlake. Yo, what's up? This is Rival thick Yeah, yeah, yeah, it's that little chico pit bull, Mr. 305, and you are in the mix with Africa's loudest DJ, DJ Fatty on the 1 and 2. One love, Mr. mission. አድማጮቻችን ያው ቀደም ብለን እንደነገርናችሁ ዛሬ ፕሮግራማችን የሚያጠነጥነው ነው በኢትዮጵያ ቅኝቶች ላይ ነው። ከቅኝቶችም ቅኝት ትዝታ ላይ ነው። ትዝታ በነገርህ ላይ እኛ ትዝታ የሆነብን አንድ ነገር አለ። ዛሬ ዋሽንግተን ዲሲ አካባቢዋ ዩናይትድ ስቴትስ በሰፊው ከባድ በረዶ ይመጣል ተብሎ ሁሉ ሰው ፀሐይ ትዝታ ሆናበት፣ ወይኔ ፀሐይ መቼ ነው የምትመጪ ፀሐይ ናፈቅሽ ፀሐዬ እያለ ነው። ዛሬ ግን ውይይታችን የኢትዮጵያ ሙዚቃ ላይ ይሆናል። ቫሄን ለምን አናመጣውም? ስለ ቫሄ ጥቂት ነገር አለ። ወጣት ሙዚቀኛ ነው። አዲስ ሙዚቀኛ ነው። በጣም በፍጥነት እያደገ ያለ ሙዚቀኛ ነው። እንዲያውም በአለፈው ዓመት በግንቦት ወር ውስጥ የዩሮቪዥን የሙዚቃ ዝግጅት ላይ አብሮ የሰራቸው አርመን ትውልድ ያለው ነው። ቫሄ ሙዚቃዎች ራሱ ለዩሮቪዥን ለውድድር ቀርበው ነበረ። እንኳን ደስ ያለው ብለናል በወቅቱ አሁንም እንላለን። እስኪ የቫሄን የትዝታ ዜማዎች እናሰማችሁና ከዛ ደግሞ ከቫሄ ጋር ጥቂት ቆይታ እናደርጋለን። the time, so what the فایم به یه تزتان دقت و داوود تکشی یه تزتان دقت و Am învăntat de până aici. Văd că mă învăță de până aici. Ia într-o atârnă, îndelăşuim de nou. አምረው ከፍቶኛ፣ አይደለም ወይ የማንጎራጉረው? ከፍቶኛ አይደለም ወይ የማንጎራጉረው? ፍቅርን ሸኘውት ወጥቼ እስከ ደጅ Ma on the past I can't seem to ever find I keep picturing you every day, every night You're my heart, you're my dreams, you're the tears that I find I will love you forever to the day that I die. ጤና ይስጥልኝ እንደምን አመሻችሁ ልበል። እንግዲህ ቫሄ ቲልቢያን እባላለሁ እዚሁ ከአዲስ አበባ ማባረር ያቃተኝ ትዝታ ነው እንጂ ታሪኬንም ለመግለጽ በእናቴ በኩል የአራተኛ ትውልድ አርመናዊ ኢትዮጵያውያን እንግዲህ የእናቴም ቅድም አያት የእናቴም አያት የእኔ ቅድም አያት ነው፣ እዚህ የተወለደችው። ለእኔ እንግዲህ ኢትዮጵያዊነቴም አርመናዊነቴም በጣም እጅግ በጣም ወሳኝ ሁለት ነገሮች ናቸው። እንግዲህ ልበል እኔ አልበሜንም ራሱ ጨርሼ ስሙን ምን ልሰይመው የሚባል ነገር መጣ ያኔ እና ሚክሶሎጂ ነው የምለው ብዬ። ምክንያቱም ማንነቴን የሚገልጠው እሱ ነው። አልበሙ አርመነኛም አለበት፣ አማርኛም አለበት። ከዛ የብዙ አይነት የሙዚቃ ስታይሎችም ራሱ አሉበት እና ሮክ ሙዚቃ ወዳለው፣ ሬድዮ ወዳለው እና እነሱን አካትቼ ነው የሰራውት። አሁንም ራሱ በሙዚቃ ወደፊት መሄድ የምፈልገው እንደዚህ አይነት እንደሰማችሁት አይነት ስራ እያቀረብኩኝ ነው። ምክንያቱም አርመናዊነት እና ኢትዮጵያዊነት አንድ ላይ የሚገልጠው በተለይ በሙዚቃ በዚህ ነው ብዬ አስባለሁ። ቲጂ ዛሬ አርብ ነው። የቀን ጠዴ በነገር ላይ ዛሬ እንደ ሌላው አርብ ቢሆን ስንት ነገር ነበረው ግን በረዶ እየመጣ ነው እየተባለ ሰው ሁሉ እያለ ነው። ቅድም እንዳልኳት ቅድሙን በነገር ላይ ስለ ቫሄ በጣም ከቫሄ ጋር የምንተዋወቀው ሳልሳስ እንደንስ ነበረ አዲስ አበባ ሎቴ የሚባል ቤት ለኤች አይ ቪ በኤች አይ ቪ ወላጆቻቸውን ላጡ ልጆች ገንዘብ እናሰባስባለን። ሳልሳ የመጀመሪያ የሳልሳ እንቅስቃሴዎች እናስተምርና ሰላሳ ሰላሳ ብር እየሰበሰብን ከዛ በዓል ሲሆን ልጆቹ ጋር እንሄድና እናከብራለን። አብርና ያኔ ነበረ ወደ ሙዚቃ በዳንስ ነበር ያኔ ወደ ሙዚቃው አልመጣም። በፍጥነት ያደገ ልጅ ነው። ሰላም ብለናል ቫሄን ካለህበት አዲስ አበባም ሆነ ሌላ ቦታ። ዲጂ አሁን ጥያቄ አለናል አድማጮቻችን ጥያቄው አስቀድመን አነሳ ነው። ዘጌት ብለው ሬዲዮ ለከፈቱ ደግሞ ዛሬ የምንነጋገረው ስለ ትዝታ ሙዚቃ ነው። አንድ ጥያቄ አለናል እና ኢትዮጵያ ስንት የሙዚቃ ቅኝቶች አሏት ብለን አንዳንድ ሰዎችን እንዲሁ ዝም ብለን ጠየቅናቸው። እንስማ እስኪ እንስማ። ኢትዮጵያ ስንት ቅኝቶች አሏት? ኤርትራ ስንት ቅኝቶች አሏት? ይህም የሙዚቃ የሙዚቃ ቅኝት አውድ ሰ ኤርትራ ዘጠኝ ቅኝት አሉ። ምን ምን ናቸው? እኔ ከትግርኛ ስለመጣሁ አብዛኛው ማውቀው የትግርኛ ቅኝት ነው። ግን የሳሆ ቅኝት አለ። የራሻይዳ ቅኝት አለ። የሳሆ የቢለን ቅኝት አለ። የሕዳርብ ቅኝት አለ። ዊች ኢዝ ቨሪ ፌመስ አክሮስ ኢቨን ሱዳን ን አዘር ፓርትስ። ስለዚህ ይህ ሁሉ ቅኝት ነው ነው የምትለው ሙዚቃ ቅኝት ኢትዮጵያ ስንት ቅኝቶች አሏት የሙዚቃ ዋው የትዝታ የሁሉም የወሎ ናቸው። እናመሰግናለን። ባቲ፣ ትዝታ፣ ምን አንቺዬ፣ ወርባ አንቺዬ፣ ወይ ሁሉም ከዛ ከወሎ ሰፈር ነው። ከዛ አይደቅም። አመሰግናለሁ ገብ ጥያቄ ነበረኝ። አጠር ያለች ኢትዮጵያ ስንት የሙዚቃ ቅኝቶች አሏት? አምስት ምን ምን ናቸው? ባቲ፣ ዘለሰኛ፣ ማውዬ፣ አንቺ ሆዬ ነው አንትና፣ ትዝታና ሽብሸባ ስሜ ወይዘሮ ይመኞሻል ትዝታ በላቸው። ትዝታ በላቸው ኢትዮጵያ ስንት የሙዚቃ ቅኝቶች አሏት? ሶስት ምን ምን ናቸው? አንዱ የራስሽ ስሜ። እኔ ትዝታ እምትወጃት ከተማ ባቲ። ሶስት አራት አራት። ለትክክል መልሰሽዋል። እዚህ ያገኘዋል ሰው አልተገኘም። እስኪ እባክሽ ትዝታሽ ዘወትር ወደኔ የመጣ እፎ የምልበት ህይወቴ ጊዜ ያጣ የትዝታ በላቸው የያዩ ትዝታዋ ምንድን ነው? ጧት ጧት ተነስቶ ጤዛ ማውረድ። ትንሽ ልጆኘ እዛ አገር ጤዛዎቹ ረጃጅም ስለሆኑ ውሃውን እንዲህ አቁሮ አቁሮ እንትን እንዲህ ኩልል ያለ ይታያል እና ታወርደዋለ ስትሮጥበትና መንገድ ትሰራለታለ እሱ ግሩም አይደለ በጣም

መቀሶ ቢገኝም አንቺ የአንቺ ማናቆት የአንቺ ትዝታ በየሄድኩበት እስካለው ድረስ አብሮኝ ይኖራል ለዘላለም። ጋቢና ቪኦኤ፣ ጋቢና ሙዚቃ፣ ጋቢና ጥያቄ። ያለኝ እሺ፣ ያንተ ትዝታ ምንድን ነው? የመርሳ ወይ መርሳ፣ የመርሳ ትዝታ ብዙ ናቸው። በናት መጀመሪያ ሸንኮራ አገዳ፣ በጣም ለምለም ነች መርሳ። በነገር ላይ ስናድግ አባጉበና የሚባሉ ከቦሆሮ ከምትባል ትንሽ ከተማ የሚመጡ በቅሎ አለቻቸው። ምን የመሰለች በቅሎ ተጀመረ ይላል። በበቅሏቸው ትክትክ ትክትክ እያሉ ይመጡ እና በኪሳቸው ብርቱካን ይዙልናል፣ ሙዚ ይዙልናል። በነገር ላይ የጂጂ ጂጋየ ሽባባውን አያጋሸ ሆዴ የሚለዋለን አይችልም ገላይ እሳቸውን ያስታውሰኛል። እና በልጅነት ከገጠር የሚመጣው ዘመድ አንድ ነገር ይዞልህ ሲመጣ ከከተማ የሚመጣው ዘመድ ሲሰባሰብ በጣም ደስ የሚል ትዝታ ያላት ከተማ ነች መርሳ። አመጣህብኝ፣ ይቅርታ። አሁን እዚህ ጋር ላቁምና፣ አብርሃም ተዘጋጅቷል። አብርሃም አብርሃም፣ እናስተዋውቁ። አብርሃም ተስፋዬ የሙዚቃ ባለሙያ ነው፣ የሙዚቃ ሀያሲም ነው። በጣም ሙዚቃ ያውቃል። እስኪ ስለ ኢትዮጵያ ቅኝቶች ከዲጄ ፋትሱ ጋር እየተወያዩ ሙዚቃ ስለ ካያቸው ስሞቹን፣ ግን ብዙ ጊዜ ወሎ ውስጥ ያሉ ስሞች ናቸው። ትዝታም በኋላ ወደ ዘፈኑ ስለሄደ ነው ስሙ የተቀየረው እንጂ ወሎ ቅኝት ነበር። ወደፊት ያሉ ወደኋላ ሄደ። በ1950ዎቹ በፊት ያሉ ጥናቶች ስታይ ብዙ ጊዜ ወሎ ቅኝት በሚለው ተነስቶ ነበር። ባቲ ወሎ ውስጥ ያለች ከተማ ናት። አምባሰል ወሎች ውስጥ ያለች ከተማ ናት። አንቺ ሆዬ ብቻ ናት ከተማ ያልሆነችው። አይ ዶንት ቲንክ አንቺ ሆዬ የምትባል ከተማ ያለች አለ አይመስለኝም። አንቺ ሆዬ ለእኔ የሚል ዘፈን አለ። ከዘፈኑ ነው እሱ ስሙን የያዘው። ግን ትዝታ ዘፈኑ በጣም ገነነና፣ ትዝታ የሚለውን ዘፈኑ ቅኝቱን ራሱ በትዝታ ስሙ እንዲጠራ አስደረገው ማለት ነው። ትዝታ ኦልዌስ ቶክስ አባውት ፓስት፣ ኋላውን ብቻ ነው የሚያወራው። ትዝታሽ ዘወትር ትዝታሽ ዘወትር ወደ እኔ የመጣ

አይጠፋ ምንጊዜ የሚዳፍናል እንጂ አይጠፋ ምንጊዜ የሚዳፍናል እንጂ፣ ታዝኝልኝ ነበረ ብታይኝ በእውነቱ Cassel not what t'entu tis belong yet t'entu Cassel not what thou, tis belong yet into Tis a በድንገት ገባና ልቤን ቦረቦረ በድንገት ገባና ልቤን ቦረቦረ፣ እሄሂ በማለት ዕድሜን ልጨርሰው እሄሂ በማለት ዕድሜን ልጨርሰው ሰው በአይን ያየውች ነው ሆነን የሚብሰው፣ ማለትን ማንም አያውቀው፣ ማለትን ማንም አያውቀው፣ ከለብ ውስጥ ገብቶ ካላስጨነቀው ከልቦስ ውስጥ ግብቱ ካላስ ችልቅ እዚ ላይ በቃ እጆችን ወደ ሰማይ አንስተ፣ በቃ በትዝታ ፈረስ። የሚገርመኝ የሚገርመኝ ስለ ሙዚቃ በቃ ግጥሙ መለዲው የሙዚቃው ቅንብር እንደዚህ አንድ ላይ ሲፈስ፣ ምንድን ነው የሚባለው? ወንዝ አስመሰልከው። ስፒሪቹዋል ስፒሪቹዋል አንድ ላይ ሲሄድ፣ ውይይታችሁን ቀጥላችኋል። ከአብርሃም ጋር ቀጥላችሁ ስለምን ተነጋገራችሁ? አብርሃም፣ ያው ስለ ትዝታ ነው። ዛሬ ስናወራ የቆየ ነው። ሶ ሙሉ ፕሮግራማችን ስለ ትዝታ ነበረ። እስኪ ሁለተኛውን ፓርት ደግሞ እናስደምጣቸው። ትዝታ ቴክኒካል ቅሄድ የአንድ ሙሉ ኖት ከዛ አንድ ሙሉ ኖት ከዛ አንድ ተኩል ከዛ አንድ ሙሉ ከዛ አንድ ተኩል ነው ሚሄደው። ግኔ ነው ትዝታ። ዜማ ነው ትዝታ። ጥበብ ነው ትዝታ። ሕይወት ነው ትዝታ። ዞረው የሚኖሩት የናፍ he Tiana could farming, Get to the time. i'll get to bed to bed now. Time. i'll get time ታሪክ እንደ ቀለም፣ ዘመን እንደ ሸራ ስለው ያስቀምጡት የህይወት አሸራ በዕድሜ የሸመኑ በጊዜ በቦታ Alfomu yakıtı bete He to come and try He walked تمنا جت الدار بيني تزتا تزتا Enough. አድማጮቻችን የምታደምጡት ከአሜሪካን ድምጽ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁን ጋቢና ቪኦኤ የተሰኘውን ፕሮግራማችን ደግሞ የዛሬው የአርብ የቀን ጠዴ ጋቢና ሚውዚክ የተሰኘውን ፕሮግራማችንን ነው። ዲጄ ፋቱነኝ ሄኖክ ሰማ ጊዜርም ከኔ ጋር አብሮኛል። ፕሮግራማችን እንግዲህ እንደዚህ እንደምታደምጡት በትዝታፍ እየፈሰሰ ያደመጣችሁት ሚካኤል በላይነህ ነበረ ትዝታ በተሰኘውን ለየት ባለ አቀነባበር የተጫወቱልን ህይወት ነው ትዝታ፣ ሰላም ነው ትዝታ፣ ፍቅር ነው ትዝታ እያለ በጣም በቃ ብዙ ነገር ውስጥ ገባን እዚህ ስቱዲዮ ውስጥ ራሱ እና አብሮንም ደግሞ አብርሃም አለ። አብርሃም እንግዲህ የመጨረሻውን የትዝታ ሀሳብ ይሰጠንና ሌላ አንድ አሪፍ ትዝታ ደግሞ ሞቅ ያለ በባህላዊ የተቀናበረ ትዝታ ጋብዛችኋለሁ። በአብዛኛው የኢትዮጵያ ዜማዎች ካተጎራይ ሲደረጉ ኢትዮጵያ ውስጥ ያሉ ዜማዎች ብዙዎቹ ትዝታና ባቲ ላይን ያሉት ብዬ አስባለሁ። ትዝታ ግን አብዛኛውን አብዛኛውን ዜማዎች ትዝታ ላይ ነው የምታገኘው። ዘፈን አስር ዘፈን ብሰጠህ ፒክ ይደረግ ቢባል ስፔሻሊ አሁን አሁን ያሉት ካልሆነ በስተቀር ወደኋላ ስትሄድ ብዙዎቹ ትዝታ ላይ ነው ያሉት። i

ትtdgtወጣተጀn <ís�> so ጀ <TF2> <and> <laughs> የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ጋቢና ቪኦኤ፣ ጋቢና ሙዚቃ ይቀጥላል እስከ ምሽቱ ሁለት ሰዓት ድረስ ከዲጄ ፋትሱ ጋር። አብሬያቸው ያለሁት ሄኖክ ሰማእግዜር ነኝ። ዝግጅታችን በዚሁ ተጠናቋል። ስናስተናግዳችሁ አምሽተናል። ዳን ብራውን ዝግጅቱን ሞቅ አርጎታል። ቮይቴክስ እስክሳ ሲመታ ነበር አስቀድሞ። እንዲያውም በጣም ደስ የሚል ምሽት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት። ደህና በያላችሁበት። ትዝታ Fecha o grande é